በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በየዓመቱ በሚያዝያ ወር የሚከበረውን የአሜሪካ የጃዝ ወር ለወሎ ዩኒቨርሲቲ ተማሪዎች ባቀረበው ሙዚቃ ድግስ አድምቆታል። በኤምባሲው የባህል ክፍል ኃላፊ ሊዮናርድ ደስ ጃዝ በርካታ ነገሮችን ለሚጋሩት የዩናይትድ ስቴትስ ትክክለኛ ድልድይ ነው ብለዋል። ከዩኒቨርስቲው የሙዚቃ ተማሪዎች አንዳንዶቹ ለአሜሪካ ድምፅ ሲናገሩ ኤምባሲው ታዋቂ ሙዚቀኞችን ማምጣቱ ሙያቸውን እንዲያዳብሩ እንደሚረዳቸው አመልክተዋል። የዚህን ዝርዝር የላከልን እስክንድር ፍሬው ነው። አዲስ አበባ ጃዝ በደሴው የወሎ ዩኒቨርሲቲ በአሜሪካውያኑ የጃዝ ወር የአዲስ አበባው የዩናይትድ ስቴትስ ኤምባሲ ያዘጋጀውና በወሎ ዩኒቨርሲቲ ደሴ ካምፓስ የተካሄደው ኮንሰርት ታዋቂ ሙዚቀኞች የተሳተፉበት ነው። እናም ለኮንሰርቱ የተሰጠው ትኩረት አሜሪካውያኑ ለዚህ የሙዚቃ ስልት የሚሰጡትን ቦታ ሳይጠቁም አይቀርም። በኤምባሲው የባህል ክፍል ኃላፊ የሆኑት ለርንድ ዲስ አስተያየትም ይህንኑ ያመለክታል። ታይፕ ሚዚክ ኦንሊ በቅድሚያ በዩናይትስቴትስ ተፈጥሮ ለዓለም የተበረከተ ብቸኛ የሙዚቃ ስልት ነው ጃዝ። እናም ጃዝ የአሜሪካ ባህል አካል በመሆን ከፍተኛ ቦታ የተሰጠው ነው። ወሩም በዓለም አቀፍ ደረጃ የጃዝ ወር ሆኖ ይከበራል። መሰረቱን በፓሪስ ያደረገው የተባበሩት መንግስታት የትምህርትና የሳይንስ እንዲሁም የባህል ድርጅት ዩኔስኮ በየዓመቱ የሚያከብረው የጃዝ ወር አለው። So, we as Americans uh, speak jazz as part of our culture, and this year we. <laughs> in, um, in, uh, in በደሴ ካምፓስ ዝግጅቱን ያቀረበው ቡድን ለረጅም ዓመታት በአሜሪካ የኖሩ የተማሩና የሁለቱን አገሮች ባህል የሚያውቁ ሙዚቀኞችም የተካተቱበት ነው። ታዋቂው የቤዝ ተጫዋች ሄኖክ ተመስገን ለረጅም ዓመታት በዩናይትድ ስቴትስ የኖረ በዚያ በሚገኘውና በታዋቂው በርክሌ የሙዚቃ ኮሌጅም የተማረ ነው። ሳክስፎን የሚጫወተው አቢ ኦስማንም እዚያው አሜሪካ ተወልዶ ያደገ ያደገና በተመሳሳይ በበርክሌ የተማረ ወጣት ነው የአገራቱን ባህል ይበልጥ ሊያስተሳስሩ የሚችሉት እንደዚህ ሁለቱንም የሚያውቁ ናቸው ይላሉ የኤምባሲው የባህል ክፍል ኃላፊ ለርንዲስ። በአሜሪካ ታሪክ ውስጥ ልዩ ከሆኑት ምዕራፎች አንዱ የስደተኞች ታሪክ ነው። እናም እንደምታውቀው ኢትዮጵያውያን በብዛት የገቡበት የስደት ታሪክ አለ። ያ ከሆነ በኋላ ባለፉት አርባ ዓመታት ውስጥ የሆነው ኢትዮጵያውያኑ የአሜሪካ ባህል አስፈላጊ አካል መሆናቸው ነው። ስለዚህ ለዚያ እውቀት እውቅና ከመስጠት አንጻር ኢትዮጵያውያን ለአሜሪካ ባህል ያላቸውን አስተዋጽኦ እያተኮርንበት ነው። እናም በአሜሪካ በርካታ ዓመታት የኖረና በተከበረው የሙዚቃ ትምህርት ቤት የተማረው ሄኖክ ተመስገንን የመሰሉ ምሳሌዎች ሲኖሩን ለተመልካቾቻችን የአሜሪካን ባህል በኢትዮጵያውያን ባህል መግለጽ የሚችሉ ትክክለኛ ድልድይ ይሆናል። ሙዚቀኞቹና ድምፃውያኑ በተለይ ከተጀመረ አዲስ በሆነው የዩኒቨርሲቲው የሙዚቃ ትምህርት ክፍል ተማሪዎች ላይ ያሳደሩት በጎ ተጽዕኖ የሚታይ ነበር። ከእነዚህ የሙዚቃ ተማሪዎች አንዷ ጌራ ቅዱስ ጳውሎስ ይህንኑ ነው ያብራራችው። ለእኔ በጣም ልዩ ስሜት ተፈጥሮብኛ። አንደኛ ሙዚቃ ውስጥ እንደመኖራችን መጠን በጣም የሚያነቃቃ ስራ ነው ያየ ነው እና ሞር በጣም ሊቀጥም የሚያደርገ እና ለጃዝ ደግሞ ልዩ ሴንስ እንዲኖረን አድርጓል። ሞር ከክላሲካል በላይ ከአሁን በኋላ ኢንተረስት ሆነን የምንማርበት ኮርስ ነው። ቆጥቃ ነው አንደኛ ለጊቢያችን እንደአይነት ነገር ጋር ኮንታክት መደራረጋችን በጣም ጥሩ ነው። ለሙዚቃውነት መስጠራችን እና ለሙዚቃውም ትልቅ እድገት ይኖረዋል። እኛ ትልቅ መነቃቃት ተፈጥሮብናል እና በጣም ደስ ሚል ታዋቂው የቤስ ተጫዋች ሄኖክ ተመስገንም ይህ በጎ ተጽዕኖ የሚጠበቅ እንደሆነ ይናገራል። ለእኛ ሁላችንም ስናብራ ነበር። ወደዚህም ስንመጣ ሁላችንም ተማሪዎች እያለን ብዙ ትልቅ ሙዚቃዎችን ትልቅ ባንዶችን አይተን እንዴት እንደምንገፋፋ እሱ ስርትዝ ስለሚለን ለሌሎች ተማሪዎች ደግሞ እኛ የምንችለው ነገር ስናበረክት ልክ እኛ የነበረን አይነት ስሜት እንደሚፈጥርባቸው ስለምናውቅ ምን ያህል አስፈላጊ እንደሆነ ሁላችንም ትኩረት ሰተነው። አውቀ ነው ነው የመጣ ነው። ይሄ ደግሞ ልክ ያሰብነው ነገር ደግሞ ሲሟላ ለእኛ በጣም ደስ ይላል ዋና ሀሳባችን ተማሪዎችን ለማበረታታት እና ወደፊት የኢትዮጵያ ፊቸሮች እነሱ ስለሆኑ ወጣቶቹ፣ እኛም ካለንበት ብዙ ሌቭል አልፈው ዓለምን ኢትዮጵያን ወክለው እንዲደርሱ እዛም ደረጃ እንዲደርሱ ለመገፋፋት ስለሆነ እኛ በጣም ደስ ሚለን ዋናው ስራችን ነው። ስራችን እንደተሳካ ነው ምንቆጠ በዚህ የተለየ አቀራረቧ ተወዳጅነትን እያተረፈች የመጣችው ወጣት ድምጻዊት ቸሊና የሺ ወንድም ዝግጅታቸውን ካቀረቡት አንዷ ነበረች። የሙዚቃ ተማሪዎችን ጉጉት እንደምትረዳ ትናገራለች። ሌላ ጊዜ ከምንሰራው ቀን የበለጠ ዛሬ ነርቨስ ሆኜ ነበረ። ምክንያቱም ሌላ ጊዜ መዝናኛ ነው፣ ሰው ሊዝናና ይመጣል። እኔም እየተዝናናው ደስ እያለኝ የሚሰራው ስራ ነው። ዛሬ ግን የምር ህይወታቸው የሚለውጥ ነገር እና ከልባቸው የሚነካቸው ነገር ስለሆነና ምን ያህል በቃ ተጨናነኩኝ። ለራሱ እና በጣም በጣም ደስ የሚል ስሜት ነው ያለው። ሰመር ታይም You're just under two. And more okay. it's more Okay, Summertime, child, the living is easy. Fish are jumping now, and the curtain's high. Your daddy's a reach, and your mama's good looking babe. So hot, huh, baby, baby, hey. ዝግጅቱ የአማርኛና የእንግሊዝኛ ዜማዎች የቀረቡበት ለሙዚቃና ለመላው ተማሪዎች እንደዚሁም ለዩኒቨርሲቲው ማህበረሰብ የቀረበ ነው። የኤምባሲው የባህል ክፍል ኃላፊ እንዳሉትም ይህ ትስስር ለመፍጠር ትክክለኛ ድልድይ ነው። እንደ ባህል ክፍሉ ኃላፊነቴ የእኔ ስራ ባህልን እንደ ድልድይ መጠቀም ነው። ባለይ ልምድ ደግሞ ሁሉም ሙዚቃ ይወዳል ማለት ይቻላል። ስለዚህ በርካታ ነገሮችን ለሚጋሩት ኢትዮጵያና ዩናይትድ ስቴትስ ትክክለኛው ድልድይ ነው። ሙዚቃ ደግሞ ከእነኚህ ነገሮች አንዱ ነው። የኢትዮ ጃዝ መፈጠር ሙዚቃ እንዴት ባህላችንን እንዳስተሳሰረም ጥሩ ማሳያ ነው። ስለዚህ ዛሬ ልናድርግ የመጣነውም ኢትዮጵያዊም አሜሪካዊም የሆነውን ያን የባህል ድልድይ ለማክበር ነው፣ ሁሉም በሚወደው ሙዚቃ። ከዘንድሮ የጃዝ ወር የሙዚቃ ዝግጅቶች አንዱ በወሎ ደሴ መካሄዱ እንዳስደሰታቸው ተማሪዎቹና አዘጋጆቹ ተናግረዋል። እነርሱ እንዳሉት የአራቱ ቅኝቶች መገኛ የሆነው አካባቢ ለዚህ አይነቱ በዓል ትክክለኛ ምርጫ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።